በምስራቅ ሸዋ ኦሮሚያ ክልልና በአማራ ክልል ሰሜን ሸዋ ምንጃር ወረዳ አዋሳኝ ያሉ ነዋሪዎች አካባቢው አስተዳደራዊ ወሰን ባለመለየቱ ለማህበረሰብ ግጭት ምክንያት እየሆነ ነው አሉ። ችግሩን ለመፍታት እየተሰራ ቢሆንም መጓተት እንደሚታይ የሁለቱም ክልል ባለስልጣናት ገልጸዋል። ሙክታር ጀማል ዝርዝር አለው። በኦሮሚያ ክልል ምስራቅ ሸዋ ቦሴትና ፈንታሌ ወረዳ ነዋሪዎች ለአሜሪካ ድምፅ እንደገለጹት ለረጅም ጊዜ በእርሻና ከብት ማርባት እንገለገልበት ከነበረ የአያቶቻችን መሬት እያደር እየተገፋን ለሞትና መፈናቀል እየተዳረግን ነው ሲሉ ተናግረዋል። በኦሮሚያ ክልል ቦሴት ወረዳ ነዋሪ የሆኑት ኢሬቾ ጨርጨር ችግሩ ስር እየሰደደ መምጣቱን ይናገራል። ይህ እንትን ልጅት የነበረው አሁን ወረራ የአካሄድ ቦታ ሳይሆን እነሱ አሁን ራሱ የሚቀመጥ የሚኖር ቦታ ራሱ የኦሮሚያ ክልል መሬት ነበረ። እሱን እንዳለ ሆኖ አሁን አዲስ በስትራቴጂ በቅርብ ዘመን ከአስር አመት ወዲህ ወደ ብዙ ኪሎ ሜትር ወደ አምሳ ኪሎ ሜትር በተለያየ መንገድ ድንበር አልፎ በቦሰት ወረዳም በፈንታሌ ወረዳም ወደ ውስጥ ወደ ጅቡት ትልቅ መንገድ እየሄዱ እዛ እኛም ወደ አስፋልት እንወጣለን፣ የሚባል ነገር እንትን እያደረጉት ወደ አስፋልት እየወጡ ብዙ ኪሎ ሜትር አልፎ በዚህ ድንብር በዚህ ድንበር ምክንያት ሰው ብዙ ሰው በየጊዜ በየጊዜ ይሞታል። እንደዛም ደግሞ ከብቱም ይወልዳል። ሰው ይሞታል። ብዙ ችግር ነው አለ በቃ በወረራ ህዝብ በቃ በየጊዜ ስቃይ ነው በቃ። መሞት መሞት መሞት መሞት ብቻ ነው በየጊዜ። የአማራ ክልል ምንጃር ወረዳ ነዋሪ መሆናቸውን ለአሜሪካ ድምፅ የተናገሩት አቶ ጣሃ አህመድ በመልካጅሎ ቀበሌ ከዓመታት በፊት መሬት እና ለማለም ብለን ብናስብም ሰላምና መረጋጋት መስፈን ስላልቻለ ተቸግረናል ይላሉ። አቶ ጣሃ ጉዳዩን ለመፍታት በሽማግሌዎች አማካኝነት ውይይት ተደርጎ መሬቱን አብረን እንድንጠቀም ቢሞከርም ዘለቄታዊ ያለው ሰላም አልመጣም፣ በማለት ነው ለአሜሪካ ድምፅ የተናገሩት። ኦሮሚያ ያው በዚህ በሚጋራህም በዚህ በእንትን ቦሰት ወረዳ በኩል ነው። በቃ ያው ዘላለም ያው ግጭት ነው። በቃ ዘላለም ግጭት ነው። ሌላ በቃ ምንም ነገር የለም። በቃ ያው በራሳችን እናለማለን ብለን በገባን ፋንት ያው በቃ ሁሌ ጠዋት ማታ ያው በቃ በጥይት እየተባረርን ያለ ነው። በቃ በጥይት እየተባረርን ያለ ነው። ምንም መስራትም አልቻልንበት ጊዜን ያለ ነው። በቃ ቁጭ ብለን ያለ ነው። ያው እነኛም በቃ ያው አታለሙን በሚለው ነው። ኦሮሚያን ያው በቃ ጠዋት ማታ እንዲሁ ያው እንደተደበደበን ያለው በቃ ይሄ ነው አሁን የማውቀው ነገር ያለው ማለት ነው። እኔም እዛው ነው፣ ወጣት ውስጥ ነው ያለሁት አሁን ይሄንን እናለማለን ብላችሁ የያዛችሁት ቦታ ከያዛችሁት ምን ያህል ሆናችኋል? አሁን ወደ መቶ አምሳ ምናምን ምን ያህል ጊዜ ሆናችሁ እዛ ከቆያችሁ ጊዜው? ጭራይ ይሄ ቦታ የጀመርንበት ቢያንስ ወደ ዘጠኝ አመት ሆነው። ሰዓቱ የጀመርንበት ሰዓት ማለት ነው። በቃ በመውጣት በመግባት ሰዓቱን ገለነዋል። የኦሮሚያ ክልል ምስራቅ ሸዋ ዞን ችግሩ የህገወጥ ሰፋሪና የወሰን ማስፋት አላማም ያለው መሆኑን ይገልጻል። የዞኑ ጸጥታና አስተዳደር ኃላፊ አቶ ነገሰተ ሌላ ችግሩን ለማስተካከል ከምንጃር ወረዳ ጋር አብረን ስንሰራ ብንቆይም ለችግሩ መቋጫ ማግኘት ግን አልተቻለም ይላሉ። የአርብቶ አደሩ በጋ በሚሆንበት ሰዓት ላይ ደግሞ ከፍተኛ ድርቀት አካባቢ ዝናባጠር በመሆኑ እርጥበት ወዳለበት አካባቢ ላይ በውሃማ አካባቢዎች ረጅም መንገድ በመሄድ ከብቶችን የማኖር ባህል አለ የአርብቶ አደሩ። በዛ በኩል ያለው አርብቶ አደር ደግሞ በየጊዜው ይህኛው በሚሰደድበት ሰዓት ላይ ደን እየተመነጠረ መሬት ማስፋፋት ሁኔታዎች አሉ። ይሄ በማህበረሰቡ መካከል ላይ ከዓመት ወደ ዓመት እየጨመረ በሚሄድበት ሰዓት ላይ የማጋጨት የመጋጨት ሁኔታዎች አሉ። ደን በጣም የተፈጥሮ ደን ከፍተኛ የተፈጥሮ ደን ነበረ። ከተላክሳዮች ይህንን ያወድማሉ። የመስፋፋት አዝማሚያዎችም የሚታዩበት አይነት ሁኔታዎች አሉ። ይሄ ደግሞ በአርብቶ አደሩ በኩል ቅሬታ እየፈጠረ ሰላዊ ማህበረሰብም አብሮ እንዳይኖር እየፈተነን ከጊዜ ወደ ጊዜ ብዙ ጊዜ ሆናል። ይህ ጉዳይ የአማራ ክልል ምንጃር ወረዳ ዜጎች በጋራ የመልማት ባህልን እንዲያዳብሩ መስራት አስፈላጊ መሆኑን ይገልጻል። የወረዳው ጸጥታና አስተዳደር ኃላፊ አቶ አለማየሁ ማሞ በአካባቢው አስተዳደራዊ ወሰን አለመቀመጡን አንስተው አስተዳደራዊ ወሰኑ ቢቀመጥም ዜጎችን ከአብሮ መኖር የሚገድብ አለመሆኑን ተናግረዋል። ዞሮ ዞሮ እሱ ግጭቱ የሚታወቀው የቆየ ነው። ዞሮ እዛ ጋ ምንድን ነው አርብቶ አደር አለ፣ አርሶ አደር አለ፣ ከፊል አርብቶ አደር አለ። ያው የራሱ አስተዳደራዊ ወሰን የለውም በመሰረቱ በዛ አካባቢ ትልቁ ነገር እንደዚህ የመረረ እና ህዝቡ ጋር ህዝብ ለህዝብ ጥላቻ የሆነ ግጭት የለውም። ትልቁ ነገር ግን እዛ ጋር ሰፊ መሬት አለ። ይህን ሰፊ መሬት ሁለቱ ማህበረሰብ ይበልጥ ተሳስረው እንዲኖሩ በልማት በሰላምም ማስተሳሰር የሚቀር ነገር ስላለ ነው። አሁን ሰፊ መሬት አለ። ያንን ሰፊ ቦታ ልማት ቢለማ በጋራ ተጠቃሚ ቢሆን የበለጠ እየጠነከረ የሚሄድበት ነገር ይመቻቻል እና ስለዚህ ልማት በልማት አልተሳሰረም አካባቢው። በአካባቢው የወሰን ማካለል ስራን ከዚህ ቀደም መጀመሩን የገለጹት ሁለቱም ባለስልጣናት ጉዳዩ በንጥልጥል ላይ መቅረቱ ለችግሩ መባባስ ለዜጎች ግጭትም መንስኤ መሆኑን ተናግረዋል። ይህንን ጉዳይ በተመለከተ በከፍተኛ አመራሮች ደረጃ ቁርጠኝነት የሚያስፈልገውና ጉዳዩን መቋጨትም አስፈላጊ መሆኑን ነው የምስራቅ ሸዋ ዞን ጸጥታና አስተዳደር ኃላፊው አቶ ነገሰ ተሊላ የሚናገሩት። ይሄ ነገር ወደተለየ ወደ አስፈላጊ አቅጣጫ እንዳይሄድ ከክልሉ ጋር በመነጋገር ሁለቱ ክልሎች ተነጋግረው አሁን አምናት ጀምሮ ነበር የማከለል ስርዓት ከዚህ ከቦቶች ጀምሮ እስከ ፈንታሌ ድረስ የማከለል ስርዓት ጀምሮ ነበረ። የአማራ ክልል የድንበር ማከለል ባለሙያዎች እና የኦሮሚያ የድንበር ማከለል ባለሙያዎች ተመድበው ከአምስት ወር ላላነሰ ጊዜ ይህን ስራ ሲሰሩ ነበረ። ስራው በጣም ከባድና ሰልችኝ ከመሆኑ የተነሳ ብዙ ቦታዎች ከተሄዱበት በኋላ በጥቂት ነገር ላይ የቴክኒክ ኮሚቴው ራሱ ከክልል የመጣው አጋዥ ቴክኒክ ኮሚቴ ራሱ አለመግባባት ተፈጥሮ ሁኔታው በዛው እንዲቆም ተደረገ። ከዛ በኋላ ማህበረሰቡም ተስፋ አድርጎ ነበረ ተስፋ የቆረጠበት አይነት ሁኔታ ነው ያለው። ያለው ሁኔታ ይሄ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።